በትግራይ ክልል የተለያዩ አካባቢዎች አገልግሎት ሰጪ ተቋማትን የመዝጋትና የትራንስፖርት አገልግሎት የማቋረጥ ተቃውሞ በዛሬው ዕለት ቀጥሎ ውሏል። በተቃውሞ ወቅት የሰው ሕይወት ማለፉን የዓይንማኞች ገልጸዋል። በመቀሌ ከተማ ደግሞ ተቃውሞ ለሶስት ቀናት ከተደረገ በኋላ በዛሬው ዕለት ወደ መደበኛ ስራ መገባት ተጀምሯል። የመቀሌው ዘጋቢያችን ሙልጌታ ጽብሀ ተከታዩን ዘገባ አሰናርቷል። በትግራይ ክልል ግፍ እየተፈጸመ ነው። የሃይማኖት መሪዎች እየተገደሉ ቤተ እምነቶች እየፈረሱ ባሉበት የኢትዮጵያ የሃይማኖት መሪዎችና የሀገር ሽማቶች ይህንን ሳያወግዙ ወደ ትግራይ መምጣታቸው ትክክል አይደለም በሚል ተቃውሞ የተጀመረው በዛሬው ዕለትም ቀጥሏል። የንግድ ተቋማትና የአገልግሎት ሰጪዎች ተዘግቷል። የታክሲ አገልግሎትን ማቆም አድማ ነው የተካሄደው። ይህ ተቃውሞ ከትናንት በስቲያ ቀትር በኋላ ከመቀለ ከተማዎች፣ በውቅሮ በወይኔ፣ አዳጋ ሐሙስ፣ አድግራት ከተሞች መቀጠሉ ያገኘሁት መረጃ ያሳያል። ይህ ተቃውሞ ትናንት ደግሞ በአድዋ፣ አክሱም ና ሽረ እንዳስላሴ ከተሞች ቀጥሏል። ከከተሞቹ ያገኘሁት መረጃ እንደሚያሳየው የኢትዮጵያ የሃይማኖት መሪዎች ና የሀገር ሽማግሌዎች ወደ ከተሞቹ መጥተዋል ነው ተቃውሞ የተካሄደው። በአክሱም ከተማ ከትናንት ጀምሮ ተቃውሞ መጀመሩ የገለጹልኝ የከተማዋ ነዋሪ አቶ ኢያሱ ተስፋ እየተባሉ የኢትዮጵያ የሀገር ሽማግሌዎች ና የሃይማኖት መሪዎች ወደ ከተማዋ ገብተዋል በመባሉ መንገዶች ድንጋይ የመዝጋትና የመኪና ጎማ የማቃጠል እንደነበረ ገልጸዋል። በዚህ የተነሳ የኢትዮጵያ የመከላከያ ኃይል እና የኤርትራ ኃይል መተኮስ መጀመራቸው ተናግረዋል። በዚህም የሰባት ሰዎች ሕይወት ማለፉና አራት ሰዎች ደግሞ ሞቅሰላቸው ተናግረዋል። በሶስቱ ሰዎች ቀብር መሳተፋቸውንም ገልጸዋል። የኤርትራ ሰራዊት በከተማዋ መኖሩ በምን እንደለየ ጠይቂያቸው፣ የሚጠቀሙበት መኪና የኤርትራ ታርጋ ያለው መሆኑ እንዲሁም በሚለብሱት መለዮና ጫማቸው እንደሚለዩ ተናግረዋል። ሌላው በተቃውሞ ምክንያት በውቅሮ ከተማ የአስራ ሰባት ሰዎች ህይወት ማለፉ የነገረችኝ ስሟ ሊገለጽ ያልፈለገችው ነዋሪ በበኩሏም ሁለት ጎረቤቶቿ ከሟቾቹ ውስጥ መካከል ይገኛሉ ብላለች። በከተማዋ መንገዶች በተዘጉበት ጊዜ መንገዶች ከፈቱ በሚል ነው ተኩሱ ይተኮስ የነበረው በማለት ተናግራለች። የተኩስ ድምፅ ሰምተው ይሮጡ የነበሩ ሰዎችም በተተኮሰ ጥይት ተመተዋል ብላለች። በሽረ እንዳስላሴ ከተማም በተቃውሞ ምክንያት የአራት ሰዎች ህይወት በተተኮሰ ቆየ ህይወታቸው አልፏል። ያኔ ደግሞ ወደ ስላሴ መኮንን የተባለ የከተማዋ ነዋሪ ነው። በከተሞቹ በዛሬው ዕለትም አገልግሎት ሰጪ እና የንግድ ተቋማት መዘጋት ትራንስፖርትን የማቆም አድማ ቀጥሎ መዋሉ ሰምቻለሁ። በሰዎች ህይወት ማለፍና ተቃውሞ አስመልክቶ ከትግራይ ጊዜው አስተዳደር የኮሚኒኬሽን ኃላፊ ወይዘሮ ኢቴነሽ ንጉሰ ምላሽ ጠይቂያቸው ሁኔታው እየተከታተሉት መሆኑ ገልጠው ስለ ጉዳዩ ሙሉ መረጃ በመያዝ ማብራሪያ እንሰጣለን ብለዋል። በመቀለ ከተማ ለሶስት ቀናት ተቃውሞ ከቆየ በኋላ በዛሬው ዕለት የከተማዋ የንግድ ተቋማትና አገልግሎት ሰጪዎች እንዲሁም የትራንስፖርት አገልግሎት ወደ መደበኛ ስራ መግባታቸው ተመልክቻለሁ። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም